የማይጠቀም እርሻ የእንስሳት መኖ ማምረት የሚቻልበት ዘዴ ተግባራዊ መሆን ጀምሯል። ይህን ዘዴ ያስጀመረው ዋይ ቢ የእጽዋት ማይክሮ ፕሮግሬሽን የተባለ ድርጅት ሲሆን ምርቱ በተለይ በአሁኑ ሰዓት በድርቅ ምክንያት ስለተጎዱ የኢትዮጵያ አካባቢዎች እንደ አንድ ጥሩ አማራጭ ሆኖ ቀርቧል። ዝግጅቱ ዝግጅቱ የግርማይ ገብሩ ነው። የድርጅቱ መስራችና ስራ አስኪያጅ ራሳቸውን በማስተዋወቅ ይጀምራሉ። እሺ በመጀመሪያ የተሰጠኝ እድል ለመሰግን ወዳለሁ። ያለንበት ካምፓኒ ዋይቢ የእጽዋት ማይክሮ ፕሮፓጌሽን ፒኤልሲ የሚባል ካምፓኒ ነው። ስሜ ባህል አብረሃ ባህል ይባላል የዚህ ድርጅት መስራችና ዋና ስራ አስኪያጅ ነኝ። ይኛው ድርጅት ዋናውን እንደ አላማ ይዞ የተነሳውን የእንስሳ መኖ ያለ አፈር ተሰርቶ ወደ ተጠቃሚው ማቅረብ ነው። ይህ ቴክኖሎጂ ከሌሎችም ለየት የሚያደርገው አፈር ሳይጠቀም የሚሰራ ቴክኖሎጂ መሆኑ ነው። በኃይሉ አብርሃ፣ አፈር ማይጠቀም እርሻ ምን ማለት ነው? በምን መልኩ ነው አፈርን ሳትጠቀሙ ምርትን ማምረት የምትችሉት? በተለይ የእንስሳትን ምን ነው? አብዛኛው ጊዜ ያለ አፈር እርሻ መስራት አይቻልም የሚል አስተሳሰብ በብዙ ሰው ያለ ነው። ግን በአሁኑ ዘመን ቴክኖሎጂ በፈጠረው ያለ አፈር እርሻ መስራት እንደሚቻል ማሳያ የሆኑ ሙከራዎች አሉ። አፈር ሳይጠቀም እርሻ በምንሰራበት ጊዜ አፈር ሊሰጠው የሚችል ማንኛውም የምግብነት ይዘት ያላቸው እኛ በፈሳሽ መልክ ነው የምንሰጠው። ይህ በምንሰጥበት ጊዜ የምንሰራው ስራ በግሪን ሃውስ ስለሆነ ትንሽ የሙቀት መጠን፣ የካርቦን ዳይኦክሳይድ መጠን በማቀናጀት ፈጣን የሆነ እድገት እንዲኖረውም ያለ አፈር እንዲያድግ በትንሽ ውሃ የምንሰራው ቴክኖሎጂ ነው። ለመሆኑ ድርጅቱ መቼ ነው የተዋቀረው? በኢትዮጵያ ደረጃ እስካሁን ድረስ ምን ሰራችሁ? ድርጅቱ ተቋቋመ በ2006 መጨረሻ አካባቢ ነው። አሁን ሁለተኛ ዓመቱን ይዘዋል። የነበረበት እንቅስቃሴ ስናይ በመጀመሪያውን ቴክኖሎጂን ወደ ተግባር የማስገባት ስራ በጣም ብዙ የተካሄደበት ስራ ነው። ከዚህ በተጨማሪ ወደ ተጠቃሚውን ለማቅረብም ይህ እንስሳ መኖ ነው ያለ አፈር ሊያዘጋጅ የሚችል ግሪን ሃውስ ማዘጋጀትና ወደ ተጠቃሚውን ማምረት የሚችልበት እድል ፈጥረናል። ከዚህ ባለፈ ተጠቃሚውን የሰጠን አስተያየት ግምት ውስጥ በማስገባት በሰፊውን እንድንሰራው እድል ከፍቶልናል ግን ይህኛው ድርጅት ይህ እንስሳ መኖ በሚሰራበት ጊዜ በብዛት የሚሰራውን በትግራይ ክልል ነው። በዓለም ደረጃም በተካሄደው ውድድርም ምርጥ ፈጠራ ተብሎ ተሸልመዋል። መቼና የት? ሞሮኮ በተካሄደውን በዩኤስ አሜሪካ በሚዘጋጀው የዓለም የፈጠራ ውድድር በተካሄደበት ጊዜ ነው በ2007 ምርጥ ፈጠራ ተብሎ ተሸልመዋል። ብዙ ተጠቃሚዎች እንኳን ብናፈራ ግን ከትግራይ ወጥቶ በሌሎች አካባቢዎች የተስፋፋበት እድል አልተፈጠረም። ለዚህኛው እንደ ምክንያት ልናይ የምንችል አንዱን ይህኛው ቴክኖሎጂ ለማስፋፋት አቅሙም አልነበረም። ከዚህ አንጻር ይህኛው ቴክኖሎጂ እዚህ ተላምዶ በእያንዳንዱን የአገሪቷን አካባቢዎች እንዲስፋፋ የኛ ራእይ ነበር። ይህኛው ራእይ እውን ለማድረግ ግን በተወሰነ ደረጃ ይሄኛው እንቅስቃሴ በሰፊውን መስራትና ወደ ተጠቃሚ መድረስ ስለነበረብን ይሄኛው ከደረስም በኋላ አሁን በተፈጠረው የድርቅ ሁኔታ ይህኛው ቴክኖሎጂ ሌሎች ክልሎችም ተጠቃሚ ሊያደርግ ስለሚችል እነሱ ባሉበት ቦታ ይህኛው ቴክኖሎጂ በመስራት ተጠቃሚ ማድረግ የምንችልበት እድል እየፈጠር ነው ያለ ነው። መቀለ ከተማ ውስጥ ቀበሌ 06 በላስቲክ የተሸፈነ ግሪን ሀውስ የምትሉት ውስጥ ነው ያለ ነው። እዚ ያለው በተጨባጭ በሙያቹ የምሰሩት ስራ ምንድን ነው? እንዴት ነው የምታፈሩት? አንዱ ምንድን ነው አፈር ሳይጠቅም የሚሰራ ቴክኖሎጂ ነው ብለናል። ሁለተኛ በእድገት ስናየውም ከዘጠና ቀን የሚፈጀው የነበረውን ወደ ሰባት ቀን በማውረድ በሰባት ቀን የሚደርስ መሆኑ ፈጣን የሆነ እድገት አለ። ሁለተኛውን በትንሽ ውሃ የሚሰራ መሆኑ ነው። በሶስተኛ ስናየው በትንሽ ቦታ ብዙ ምርት የሚሰጥ ነው። ለአብነት በምናይበት ጊዜ በአንድ ቀን ስድስት ኩንታል በ በአምሳ ሜትር ስኬር የማምረት አቅም አለ። ይህኛው በምታይበት ጊዜ አሁን ግሪን ሀውስ በምታይበት ጊዜ ሸልፎች ነው ያለው። ከእንጨት የተሰሩ መደርደሪያዎች አሉ፣ መደርደሪያዎች ነው ያለው። እነኚህ መደርደሪያዎች ብዙ ትሬዎች አሉት። ሳህን ነገር አለው። አዎ፣ እነኚህ ሳህኖች ናቸው። በዛኛው ነው የሚሰራ። አሁን ይሄኛውን አረንጓዴ እርጥብ መኖ ነው የምናዘጋጀው እዚ ጋ ና በትንሽ ውሃ በትንሽ ቦታ ያለምንም አፈር ብዙ ሊያመርት የሚችል ቴክኖሎጂ ነው። አሰራሩን ስናየው መጀመሪያው ዘር ነው የምንጠቀመው ይሄኛው ዘር የራሱ ስቴፖች አሉ የሚያልፍበት በሰባት ቀን ወደ ተጠቃሚውን የሚደርስበት እድል አለ። በሀይሉ አብርሃ፣ ይህ እናንተ የምታመርቱት ወይም ደግሞ የምታበቅሉት፣ በተለይ ደግሞ በሰባት ቀን ይደርሳል ብለው ያሉኝን የሳር ዘር ተፈጥሯዊ ይዘቱ ምን ያህል ነው? በዚህ ቴክኖሎጂ ያለ አፈር የሚዘጋጅ የእንስሳ መኖ ነው። ሙሉ ለሙሉ ተፈጥሯዊ ነው። ተፈጥሯዊ የምንልበት ዋና ዓላማ ምንድን ነው? አፈር ሊሰጠው የሚችል ስለምንሰጠው ከዚህ ውጭ እዚህ ጋር የሚጨመር ምንም ኬሚካል የለ፣ ተፈጥራዊ ነው። ከዚህ ባለፈ ለእንስሳትም የሚሰጠው ጠቀሜታ ስናይ አንድ የወተት ምርት ይጨምራል፣ የወተት ይዘቱም ከፍ ያደርገዋል። በማደለብ የተሰማሩ ባለሀብቶችም ፈጣን የሆነ የማደለብ ውጤት ያገኛሉ። በዶሮ የሚሰማሩም በተመሳሳይ የአስኳላ ቀለም የመቀየር እርስ በራሳቸው እንዳይበላሉ የማድረግ እድሎች አለ። አረንጓዴ እርጥብ መን ነው። አንድ በፕሮቲን ይዘቱ ከፍ ያለ ነው። በቀላሉ የሚበላና ዳይጀስት የሚሆን መሆኑ ተመራጭ እንዲሆን እድል ይከፍትለታል። በኢትዮጵያ ውስጥ በአሁኑ ሰዓት ካጋጠመው የዝናብ እጥረት አንጻር ስናየው በተለይ በድርቅ የተጠቁ አካባቢዎችም ስላሉ ይህ ቴክኖሎጂ ወደ ቦታው ድረስ ሄዶ ገበሬው ድረስ ዘልቆ መስራት ይቻላል። ከቅርበቱ አንጻር እስኪ ለገበሬው ካለው ቅርበት አንጻር ይህኛው ቴክኖሎጂ እዚህ ጋር ተወሰነ የሚቀር አይደለም። እንዲህ ስንል ምንድን ነው? አንድ በየተለያዩ ቦታዎች ይህ ቴክኖሎጂ በቀላሉን ሰርተን ወደ ተጠቃሚውን የምናደርስበት እድል አለ። ከዚህ በፊት እዚህ የተወሰነበት ዋና ዋና አላማ እዚ ጋር ማላመድ ስለነበረበትና ይሄኛው ቴክኖሎጂ በተወሰነ ደረጃ ወደ ተጠቃሚው መድረስ ስለነበረበትና ከተጠቃሚን የሚሰጡን አስተያየት ሰብስበን ወደ ተሻለ ነገር ከፍ ለማድረግ ካለን ጽኑ ፍላጎት ነበር። አሁን ካጋጠመው የድርቅ አንጻር ስናየው ግን ይህኛው ቴክኖሎጂ በየቦታው ድርቅ ባጋጠሙ ቦታዎች ተተክሎ መስራት የሚቻልበት እድል አለ። ይሄኛው ደግሞ ተመራጭ ያደረገዋል። ምክንያቱ አንድ የእንስሳ መነው አቅርቦትም የለም፣ አቅርቦትም ቢኖርም የማጓጓዣ ወጪውን በጣም ከፍ ያለ ነው። ሁለተኛ በቀላሉ በትንሽ ቦታ በብዙ ኩንታሎች በቀን ማምረት ስለሚቻል ለተጠቃሚው ለማድረስና ውጤት ለማስገኘት በቀላሉም ተደራሽ አድርጓል። እስኪ በአሁኑ ሰዓት ምን ሰራችሁ? በተግባር የተሰራ ነገር አለ? ወደ ገበሬው የደረሰ ነገር አለ? ምንድን ነው የተመረተው ነገር እስኪ ካለ። በተጨባጭ አንድ ለመቶ ሞዴል አርሶ አደሮች ስልጠና ሰጠን፣ ተጠቃሚዎች እንዲሆነ አድርገናል። ከዚህም በተጨማሪ ከክልል ትግራይ ግብርና ቢሮ በመተባበር አንድ መቶ ኩንታል በወር በማምረት ለተጠቃሚውን አዳርሰናል። ከትግራይ ክልል ወጣ ብላችሁ በአማራ ክልል እንዲሁም በአፋርና በኢትዮጵያ ሶማሌ እንዲሁም በሀረርጌ አካባቢ በድርቅ የተጎዱ አካባቢዎችን ሄዳችሁ አምርታችሁ ወደ ገበሬው ለማቅረብ ምንድነው የሚያግዳችሁ ወይም ደግሞ ምንድ ነው የሚያስፈልጋችሁ? የሚያግዱም ብዙ ነገሮች አሉ። የእኛ ስራ ይህኛው ቴክኖሎጂ ፈጥሮ ወደ ተጠቃሚ ማድረስ ነው። ሄዶ ማድረግና ከዚህ ባለፈ ወደ ያንዳንዱ ተጠቃሚ ለማድረስ ብዙ መንገዶች ያስፈልጉታል። አንዱን እዚህ ጋር የሚመለከተው ሁሉም ተሳታፊ መሆን መቻል አለበት። ባለሀብቶም መንግስትም፣ መንግስታዊ ያልሆኑ ድርጅቶችም፣ እንዲሁም ተጠቃሚው ጭምር እዚህ ጋር ተሳታፊ መሆን አለበት። ይህኛውን ሳይኖር በሐረርጌም በሶማሌ በአፋርም፣ እንዲሁም በአማራ ለመድረስ በጣም ከባድ ነው። በየአካባቢውን በምንሰራበት ጊዜ ከአካባቢው ሰውን በመውሰድ በቀላሉ አሰልጥነ የማስገባት እድሎች አሉ። እዚህ ጋር የሚመለከታቸው አካል በተቀናጀ መልክ መስራት አለባቸው ብዬ አስባለሁ። እዚህ ጋር እያንዳንዱ ርብርብ ቢያደርግ ይጠይቃለሁ። በሀይሉ አብርሃ፣ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ፣ ይህ ድል ስለተሰጠኝ። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።